ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። በዛሬ ምሽት ዝግጅታችን በወቅታዊ ሁኔታ ላይ ውይይት ይዘናል። ተቀምጦ ለሀገራቸው ለምድራቸው ከናተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ አንዱ አለም አራጌ ናቸው። ጋዜጠኛ እስክንድር ነጋም በውይይቱ ተካቷል። ኢህአዴጎች ደግሞ ያለው እንቅስቃሴ አለ እንዳነሳ ምናነሳው እዚ፣ ባለፉ ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግር ግር ነው። ከዚህ በፊት ሶማሌ ውስጥ እንደዚህ ተመሳሳይ ነገር አይጠናል በሌሎችም ቦታዎች በደቡብ ክልል ውስጥም አንዳንድ ጊዜ በአማራ ክልል ውስጥም እንደዚሁ ብልጭ ድርግም የሚሉ ነገሮች አሉና እና ይሄ የአደጎች ያሉት ነገሮች የተጀመረው ሰላማዊ ሰላማዊ ሽግግር ወደ ዲሞክራሲያዊ ስርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ነው። የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባል አህመዲን ጀበልን ተጠይቀዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ሌላ ዘገባም አለን። በአማራ ክልል የሚገኙ ትምህርት ቤቶች አብዛኞቹ ከደረጃ በታች መሆናቸውን የአማራ ትምህርት ክልል ትምህርት ቢሮ አስታውቋል። በዚያኛው ዳታ ተመሳስተን ስናየው ግን ከ80 ፐርሰንት በላይ ደረጃቸው ከደረጃ በታች ደረጃ ሁለትና ደረጃ አንድ ማለት የትምህርት ቢሮ ኃላፊው ዶክተር ይልቃል ከፍ አለ ናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ።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 ወደ ቀዳሚው የውይይት ክፍለ ጊዜያችን እናልፋለን። ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ውስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም የሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸው አማ ዝርዝሩን ይዟል። ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሠረት በማድረግ ቪኦኤ ሶስት ታዋቂ ኢትዮጵያውያንን አነጋግረዋል። የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ፣ ዕውቁ ጋዜጠኛ አቶ እስክንድር ነጋ፣ እንዲሁም የኢትዮጵያ ሙስሊሞች ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሀሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ የሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዱዓለም አራጌን ነበር የጠየኳቸው። በሚገርም ሁኔታ በገዢዎቻችን ዘንድም በህዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዲሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው የፖለቲካ አመራሮችም የግንቦት ሰባትም የሆነ ግን አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰምቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው በወደ ባሻነት በባይታወርነት ተስፋ ቆርጠው ገድለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት፣ ትልቅ ቅስምም ልብን የሚሰብር ሁኔታ ነበርና ያ ሁኔታ ቀርቶ ለሀገራቸው ለምድራቸው ከናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው። አቶ እስክንድር ነጋ ይህንኑ ጥያቄ የመለሱት በተለየ መንገድ ነው። ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባለሁ። አትሊስት ቢያንስ ቢያንስ ከኢህአዴግ ውስጥ የመቀልበስ አደጋ ወጥቷል። ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ ባቀረቡት ሪፖርት ከዚህ በኋላ በፓርቲ ውስጥ በመንግስት ውስጥ የለውጡን ሂደት የሚቃወሙት ከመፈራገጥ ባሻገር ምንም ያመጡት ነገር የለም፣ ሂደታችን፣ ለውጡ አስተማማኝ መሰረት ላይ ቆመዋል ያሉትን አሁንም ቢሆን ከፓርቲ ውስጥ ከመንግስት ውስጥ አዲሱን የኢህአዴግ አመራር ሊቀለብስ የሚችል ነገር አለ ብዬ ለእኔ አይታየኝም። አዲስ ከውጭ አይታየኝም። ውስጥ ስላለው ሁኔታ በዝርዝር አላውቅም። በሌላው ገጽታው ደግሞ አሁን ከኢህአደጎች ደግሞ ያለው እንቅስቃሴ አለ። እንደ አንድ ምሳሌ የምናነሳው እዚህ አሁን ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግርግር ነው። ከዚህ በፊት ሱማሌ ውስጥ እንደዚህ ተመሳሳይ ነገር አይተናል። በሌሎችም ቦታዎች በደቡብ ክል አቶ አመሪን ጀበል ደግሞ የራሳቸው አስተያየት አላቸው። ህገወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናረግበት መስመሩ ወይንም ሲስተሙ እኔ እንደምረዳው አልተበጀም። ስለዚህ ተዘግቶ የነበረ ሁሉም ሰሌብሬት ማድረግና ሁሉም ሀሳቡን ወደ አደባባይ ማውጣት ላይ ሲመጣ ተነጋግረን የምናልፍበት የሚለው ላይ የተሰራ ነገር ብዙም ካለመኖሩ ጋራ ይህንን እንደ ምክንያት በመጠቀም የሚሆን በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት የሚሆን ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ምክንያቱም ታምቀው የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው። በአሁኑ ጊዜ እንግዲህ ጎልቶ የሚታዩት የሰላምና መረጋጋት እጦት፣ በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተሞላበት ግድያና የመሳሰሉት ናቸው እና በዚህ ይህን ሲመለከቱት መንስኤው ምን ይመስለውታል? እርስ ምንድን እንግዲህ በዋናነት የፖለቲካውን ሂደት ካየን፣ ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ ያው መጀመሪያው ምዕራፍ ብለን ወስደን፣ ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዛ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ በስልጣን ላይ መኖሩን ይፈልጋል። ቀጥሎ ሰላም እና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል። በሚቀጥለው ምዕራፍ በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ ከልማት ወደ ሰላም እና መረጋጋት አጀንዳ እንዲመለስ፣ ከሰላም እና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደ ኋላ የመመለስ ሪቨርስ የሆነ አክሽኖች ይኖራሉ። አንዳንዶቹ ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመክተት አይነት ነገሮችም አሉ። ማኑ የሚለው እንዳለ ተቀምጦ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ ለምሳሌ በሌላም አቅጣጫ ደግሞ ማንነት ላይ ተገንብተው የተሰሩ ከፍተኛ ስራዎች አሉ ኢትዮጵያ ውስጥ ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሄር ማንነትን ነው እኔ ኢትዮጵያ ውስጥ የብሄር ማንነት ብቻ አይደለም ፕሮብሌም የፈጠረው ኢትዮጵያውያን። አሁን ባለው የፖለቲካ ስርዓት ኢዲዮሎጂው ያው ብሄርን መሰረት አድርጎ ነው አደረጃጀቱ። ትናንት ሶሻሊዝም በነበረም ጊዜ ከዛ በፊት ሃይማኖትንም መሰረት አድርጎ በነበረው ስርዓት ቢሆን ጭካኔ የሆኑ እርምጃዎች ፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ግራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዛም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ደርሰዋል። ስለዚህ በሁሉም ነው፣ በብሄሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን ብሔረንም የሚያቀለቅ ነው የሚሆን ሌሎች ሌሎች በመደብም ይሁን በተከፋፈለበት አደረጃጀቱ በተኬደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ፣ ዛሬንም ጨምሮ እና እነዚህ ሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ፣ ጽንፍ የሆነውን ደግሞ ስያዝ ከዛ ጋር ተስታኮ ብዙ ህይወቶች፣ ብዙ ዋጋ የተከፈለበት አንዱን የመጨፍለቅ ና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። ግን እነዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው ልክ ነው። በእርግጥ ባለፉት ሀያ ሰባት ዓመታት ብሔር ላይ ትኩረት ተደርጎ ብዙ ስራ ተሰርተዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ። በሌላም አቅጣጫ ደግሞ የራሱ የብሄር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሄር ላይ የሚሰራው ብሄኑን አንግልነት ትኩረት አድርጎ ከፍ አድርጎ የሚያወራው ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው። ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። ይህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት ከዛም አልፎ ሰውን አቅጣጫ መስጠትና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለው ሰው ደግሞ ምን ያህል ስሜትን የያዘ ነው ትላል። አንዳንዴ ከስሜት ተቆጥበው መፍትሄ መስጠት ይችላሉ መምራት ይችላሉ ብለህ የምታሰባቸውም ሰዎች ስሜቱን ይዘው ፊት ለፊት ሲገኙ፣ ጉዳዩ ውስብስብ ነው። የብዙ ዓመታት ችግር አለ። በአንድ ጀንበር የሚፈታ ነገርም አይደለም። ከሆነ ምዕራፍ ወደ ሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉ እና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ህይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጸመው ማንም የተወገዘ ነው። ለአቶ አንዱ አለማድራጌ ዋናው የችግሩ ምንጭ ሌላ ይመስላል። እንደሚታወቀው ላለፉት ሀያ ሰባት አመታት አብረን እንዳልተጋባን እንዳልተዋለድን የደምና ስጋ ውድን እንዳልሆንን አብረን እንዳልተረገጥን አብረን እንዳልተጨቆንን አብረን ዳር ድንበራችንን እንዳልጠበቅን፣ እንዳልሞትን አብረን እንዳልተቀበርን አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት፣ ስለ ዘረኝነት እንደ ጡጦ እየጋተ ነው ያሳደጋቸው። ከአመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም፣ የተወሰኑት። ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ ሀያ ሰባት አመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛ የሚመነጭ ይመስለኛል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለመንግስት መገናኛ ብዙሀን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል። ከፍተኛ እርምጃዎችን እየወሰደን ያለው በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ወደ ሀገራቸው ተመልሰው በሙሉ ነፃነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምህዳሩን አስፍቷል። ይሄ ለእኛ እንደ መንግስት ሸክም አይደለም። ለማለት አይደለም ሸክም አለው። ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚህ ሀገር ዘላቂ ሰላም ለማምጣት ሲባል ይህን ያህል ከባባድ እርምጃዎችን እየወሰደን ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው። ሰላማዊ ሰልፍ የሚጠራ ብዙ ነው። ግርግሩ ገበያውና ድግሱ በጣም ብዙ ነው፣ በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም፣ ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለብን። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው፣ ወጋችን ነው፣ ተገቢም ነው። ነገር ግን ከንደኛ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች፣ የሚፈጸሙ ተግባሮች ጎጂዎች ናቸው። አንዳንዶቹን የምናያቸው በዚህ ረገድ አንደኛ የፖለቲካ ፓርቲዎች ተወደ ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉም። በሆነ አጋጣሚ መድረክን ሲያገኙ፣ ሚዲያ ላይ ሲወጡ ህዝብን የሚያቀራርብ ሳይሆን ህዝብን የሚያለያዩ ህዝብን የሚከፋፍል የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችን የምንፈልገው የጋራ አገራችን ሁላችንን የምትጠቅም ሰላማዊ የሆነች አገር እንድትኖረን ነው የምንፈልገው እንጂ ማንም ግለሰብ በተፈጠረው አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል አንዱ በአንዱ ላይ እንዲነሳሳ፣ እንዲቀሰቀስ አይደለም። ይሄንን አንፈልግም። ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የሕግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዱዓለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል። መቼም በእነሱ ጫማ ውስጥ ሆኖ ለማሰብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘገየት ነገር ያለ ይመስለኛል ይግደሉ ያፍኑ ማለት አይደለም። ግን ይቺ ሀገር ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ፣ በብዙ ሺ። ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬም ተደርጎ ማስተማራትና ህዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝኖ ሲያጠቃው የነበረው ህዝቡን፣ አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ህዝቡን ከጥቃት ሊታደገው ሊጠብቀው ይገባል እና የህዝቡን መብት ማክበሩ ተገቢ ነው። የሰለጠነ መንገድ ነው። ግን ደግሞ ለእኛ እንግዳ የሆነውን የዲሞክራሲ ጽንሰ ሀሳብ ሁኔታ ለማለማመድ ቀድመው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል ደም ከተቃባን በኋላ ደመነፍስ ውስጥ ከገባን በኋላ ጩኸንም ተጋርለንም አናቆመውም። አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው። ወደ ዲሞክራሲያዊ ስርዓት እናድርገው ጉዞ ህግና ስርዓት ካልተገበረ ከዳር ልናደርሷችን ነው። ስለዚህ ህግና ስርዓት መኖር አለበት። ስርዓተ አልበኝነት ማዕቀፍ ውስጥ ሰላማዊ የሆነ ሽግግር ሊኖር አይችልም። ይህ ምንም አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርዓት የሚከበረው? የትኞቹ ናቸው የህግና ስርዓት ጥያቄዎች፣ የትኞቹ ናቸው የፖለቲካ ጥያቄዎች የሚሉን መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርዓት ልመልሳቸው አልችልም። የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን በደንብ መለየት አለብን። ሰው መግደል የፖለቲካ ጥያቄ አይደለም ሰውን ማፈናቀል የፖለቲካ ጥያቄ አይደለም ይህ የህግ እና ስርዓት ጥያቄ ነው ስለዚህ በዛ አግባብ መመለስ አለበት አይ ሽግር ሂደቱ በምን በየትኛው መንገድ መሄድ አለበት የሚለው ግን የፖለቲካ ጥያቄ ነው በዛ ረገድ የፖለቲካ መልስ ያስፈልገዋልና በጣም ወሳኝ ነጥብ የምለው ምንድነው የፖለቲካ ጥያቄዎችን ና የህግ ና ስርዓት ጥያቄዎችን መለየት አለበት ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ህዝብ፣ መንግሥት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ሰሞኑን በአዲስ አበባና በዙሪያዋ ማለትም በቡራዮና አጎራባች ከተሞችና ቀበሌዎች በተከሰተ ግጭትና ጥቃት በርካታ ዜጎች ሕይወት ማለፉ ይታወሳል። እንደዚሁም ደግሞ ቁጥራቸው ለጊዜው ያልታወቀ የቡራዮና ና አካባቢዋ ነዋሪዎች ተፈናቅለው በተለያዩ ቦታዎች በአዲስ አበባ በትምህርት ቤቶችና በቤተክርስቲያን በመጠለያ ውስጥ እንደሚገኙ ይታወቃል። ጠቅላይ ሚኒስትር አብይ ይህንን ጥቃት ተከትሎ የተፈናቀሉ ኢትዮጵያውያንን በጎበኙበት ወቅት ኢትዮጵያውያን በኢትዮጵያውያን ላይ በፈጸሙት ድርጊት ማዘናቸውን ገልጸው የተጎዱትንም ዜጎች አጽናንተዋል። ወንጀሉን ፈጽመዋል የተባሉትን ተጣርተው ለፍርድ እንደሚቀርቡም ተናግረዋል። እነዚህን ተፈናቃዮች በጎበኙበት ወቅት የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ አብረዋቸው የተገኙ ሲሆን በዛም በመጠለያ ውስጥ ንግግር አድርገዋል። ድርቂቱን ፈጽመዋል ባሏቸው ላይም ቁጣቸውን አንጸባርቀዋል። ሴቶች፣ ህጻናት፣ እናቶች ደማቸው ስለፈሰሰ መንገድ ስለደው ስለተሰቃዩ እንኳን ደስ አላቸው ነው እንኳን ይህን ድርጊት ፈጽመዋል ተብለው የተጠረጠሩት በቁጥጥር ስር እየዋሉ መሆኑን ጠቁመው የኢትዮጵያውያኑን እንደሚያፈሰሱ ለፍርድ ይቀርባሉ ብለዋል። የተፈናቃዮቹ ህይወትም ወደ ነበረበት እንደሚመለስ ለተፈናቃዮቹ ነግረዋቸዋል።

ከእንደዚህ አይነት ውርደት ለመውጣት የሚያዋጣው ነገር ይቅር ማለት ብቻ መሆኑንም አስምረውበታል። ምክንያቱም መገዳደል መጨረሻ የለውም ብለዋል።

ጠቅላይ ሚኒስትሩ ቀደም ብላችሁ እንደሰማችሁት በደረሰው በደል ማዘናቸውን ገልጸው ዛሬ በብሔር የተጀመረ ግጭት ነገ ደግሞ በክልል ከዚያም በጎሳ ቀጥሎም በከተማ እያለ ይቀጥላል። የሚያዋጣው ይቅርታ ብቻ ነው። እርስ በርስ በመጋጨት የሀገሪቱን ሰላም ማስጠበቅ አይችልም። የሀገሪቱን ሰላም ለማስጠበቅ ሁሉም ለሕግ ተገዢ መሆን አለበት ብለዋል። አያይዘውም ይህን ድርጊት የፈጸሙትና ያቀነባበሩት አካላት በሀገሪቱ የተጀመረውን የዲሞክራሲ መንገድ ማላገጫ ለማድረግ ነው መሆኑን ጠቅሰው እነዚህ ወገኖች ለጊዜው አደጋ ሊያደርሱ ይችላሉ፣ ኢትዮጵያን ግን ማፍረስ አይቻላቸውም ብለዋል። ወንድሞቻችንን ግን በማፍሰስ ጦርነት በማስቸግር ተሳክቶላቸውም ኢትዮጵያ እንዳይወጣን ግን መቼም ማይሳካላቸው ነው። መቼም ማይሳካላቸው ነው። ወደሰሳውን ግን ጠጡት፣ ወይም ድምደም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው። ጠቅላይ ሚኒስትሩ ለተቃዋሚ ፓርቲዎችን መልእክታቸውን አስተላልፈዋል። የማትቆጣጠሩትን ሰልፍ አደባባይ በመጥራት የኢትዮጵያውያን ደም ለመፍሰስ ምክንያት አትሆኑም ሲሉ መክረዋል። በአማራ ክልል የሚገኙ ትምህርት ቤቶች አብዛኛዎቹ ከደረጃ በታች መሆናቸውን የአማራ ክልል ትምህርት ቢሮ ገልጿል። አስቴር ምስጋናው ተጨማሪ አላት። በሀገር አቀፍ ደረጃ የትምህርት ቤቶች የጥራት ደረጃ የሚለካው በአራት ደረጃዎች ነው። ደረጃዎቹ የሚመዘኑት ደግሞ በሀገር አቀፍ ደረጃ በወጡ 26 መስፈርቶች ነው። ከፍተኛ የሚባለው እና በአራተኛ ደረጃ ላይ የሚቀመጠው ትምህርት ቤት ምቹ የመማሪያ ክፍሎች ያሉት፣ የመማር ማስተማሩ ሂደት ጤናማ የሆነ፣ የተሟላ የትምህርት ቁሳቁስ ያለው፣ ከፍተኛ ውጤት የሚያስመዘግቡ ተማሪዎች የሚወጡበትና ሌሎች መስፈርቶችን ያሟላ ነው። በደረጃ ሶስት የተቀመጠው ደግሞ ብዙም ከደረጃ አራት ጋር የሚራራቅ አይደለም። በደረጃ ሁለትና አንድ የሚቀመጡ ትምህርት ቤቶች የተቆራረጠ የመማር ማስተማር ሂደት የሚደረግባቸው፣ የትምህርት ቁሳቁሶች በበቂ ሁኔታ ያልተሟሉላቸው፣ ጥሩ ውጤት የማያስመዘግቡ ተማሪዎች ያሉበት ነው። ታዲያ በዚህ ሀገር አቀፍ ደረጃ በወጣው መስፈርት ሲለካ በአማራ ክልል ያሉ ትምህርት ቤቶች በአብዛኛው ከደረጃ በታች ናቸው። ይህንን ያረጋገጡት ደግሞ ዶክተር ይልቃል ከፋለ፣ የክልሉ ትምህርት ቢሮ ኃላፊ ናቸው። ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ አንደኛው ግብዓትን በሚመለከት የያዘው ሀያ አምስት ፐርሰንት ሚዝ ነው ከመቶ። ሁለተኛው ሂደት መማር ማስተማሩን የሚመለከት ነው። ይሄ ደግሞ ሰላሳ አምስት ፐርሰንቱን ይይዛል። ሶስተኛው ውጤትን በሚመለከት ነው። ይህ ደግሞ አርባ ፐርሰንት ይይዛል። በአጠቃላይ መቶ ፐርሰንት ይዛል ማለት ነው። ከዚህ አንጻር የአማራ ክልል ትምህርት ቤቶች ሲለኩ ደረጃቸው ዝቅተኛ ነው። አብዛኞች ማለት ነው። በዚያኛው ዳታ ተመስርተን ስናየው ግን ከሰማኒያ ፐርሰንት በላይ ደረጃቸው ከደረጃ በታች፣ ደረጃ ሁለት እና ደረጃ አንድ ማለት ነው። ታዲያ ደረጃውን ለማሻሻል ምን ጥረት እየተደረገ ነው? ለ2011 የትምህርት ዘመን ደረጃ ማሻሻል አለብን ብለን ስንነሳ ለምሳሌ በ2010 ላይ 368 ትምህርት ቤቶች ከደረጃ በታች ሆኑትን መርጠን ደረጃቸውን በአንድ አመት ማሻሻል ይቻላል ወይ የሚል የሙከራ ስራ ተሰርቶ የተለያየ ስልጠና ማኖ ተዘጋጅተዋል። ተከታታይ ድጋፍና ክትትል ተደርጎላቸዋል። ርዕሰ መምህራን እንዴት የጎደላቸውን መሙላት እንዳለባቸው ትምህርት ስልጠና ተሰጥቷቸዋል። በየአመቱ ተለዋዋጭ ነው የሚሆኑ መስፈርቱ ማለት አንድ ትምህርት ቤት በዚህ አመት ውጤታማ ሊሆን ይችላል። በሚቀጥለው አመት ደግሞ ካልሰራ ዝቅተኛ ሊሆን ይችላል ማለት ነው ስለዚህ ከዚህ አንጻር ተነስተን 368 ትምህርት ቤቶችን በሙከራ ከደረጃ በታች የሆኑትን አይተናል ስንደግፍ ቆይተናል ከነዚህ ውስጥ ያየነው ምንድን ነው አብዛኛው ትምህርት ቤት ደረጃውን በቀላሉ ማሻሻል ይችላል የሚል እምነት ወስደናል በተለይ 79 ፐርሰንቱ ደረጃውን አሻሽሏል ስለዚህ በዚህ ዓመትም ወደ አንድ ሺህ አንድ መቶ ደረጃ አንድ የሆኑ ትምህርት ቤቶችን ለማሻሻል እቅድ ይዘናል ከዚህ ጎን ለጎንም እዚህ ጋር ባይሄድም የትምህርት ቤቶች ገጽታ መሻሻል አለባቸው። አሁን አማራ ክልል ላይ በተወሰኑ ቢሆኑ ዳስ ትምህርት ቤቶች አሉ። ዳስ ክፍሎች አሉ። እንዲሁም አንዳንድ አካባቢ ሕጻናት ማለት ነው በዛፍ ስር የሚያስተምሩ የሚያቆዩ አካባቢዎች አሉ። ስለዚህ በ2011 ላይ እነዚህም በሙሉ ቋሚ በሆነ ነገር፣ ምቹ በሆነ ነገር መቀየር አለባቸው የሚል ከወረዳ አስተዳዳሪዎች ጋር ከዞን አስተዳዳሪዎች ጋር ስምምነት ተደርሷል። ይሄ አንዱ ነው። ሁለተኛው ደግሞ በጣም ምቹ አልሆነ የትምህርት ግባት ያልተሟላላቸው ደግሞ ትምህርት ቤቶች በ2011 በህብረተሰቡ ተሳትፎና በትምህርት ቤቱ አመራር ድጋፍ ግባት እንዲሟላላቸው ለምሳሌ መቀመጫ ወንበር የሌላቸው በርካታ ትምህርት ቤቶች አሉ። መቀመጫ ወንበር እንዲኖራቸው አጋዥ መጽሐፍ እንዲኖራቸው የሚለውን ነገር ተነጋግረን በዚህ በጋራ እየሰራ ነው የምንገኙ ማለት ነው። በክልሉ በዝቅተኛ ደረጃ ከተፈረጁ ትምህርት ቤቶች ተምረው የሚወጡ ተማሪዎች በሀገር አቀፍ ደረጃ ካሉ ተማሪዎች ጋር ተወዳድረው ወደሚያልፉበት የከፍተኛ ትምህርት ምዘና ላይስ ውጤታቸው እንዴት ነው? አምና በጣም በጣም በተሻለ መንገድ የአማራ ክልል አስራ ሁለተኛ ክፍል ተማሪዎች ሰርተው ውጤታማ ሆነዋል። በዚህ አመትም በተሻለ መንገድ ያስፈተነው ተማሪ ቁጥር ያንሳል፣ ግን በማሳለፍ ምጣኔ ሲታይ ከሌሎች ክልሎችም እንዲሁም የተሻለ ። እንዴት ነው ነገሩ? አይጣረስም? ይሄኛውም ባልተሟላበት መንገድ ተማሪዎች እንዴት ውጤታማ ይሆናሉ የሚለው አንድ ጥያቄ ነው መጠየቅ ያለበት ማለት ነው። ነገር ግን ምንድነው መሰለሽ፣ ለደረጃው ለጊዜው ባይመጥንም በአብዛኛው እውቀትን ክህሎትንና ስነ ምግባርን አጣምሮ የያዘ ነው። ስለዚህ አሁን ደረጃውን የመጠነ ትምህርት ቤት ባለመማራቸው በአጠቃላይ በሀገር ደረጃ ካለው የምዘና ስርዓት ጋር ተወዳድረው ከማለፈ አልገደባቸው ማለት። ምክንያቱም የተለየ ትኩረት አድርገዋል ማለት ነው፣ ወይ መምሩ፣ የተለየ ደግፏቸዋል ወይ ተማሪው ከወላጁ ጋር ሁኑ ቁጭ ብሎ በደንብ አድርጎ እየሰራ የጎደለውን እየለካ እየሞላ እንትን አግኝቷል ማለት ነው። የሚያግዘው የተለየ ኢንቫይሮንመንት አግኝዟል ማለት ነው። አሁን መገምገም መመዘን ትችላለች። አሁን በዚህ አመት ስድስት መቶ አርባ ያመጡ አሉ። ደብረ ወርቅ አካባቢ ስድስት መቶ ሀያ ሰባት ያመጡ አሉ። ከዚያም እዚያ ስድስት መቶ ሀያዎቹ በጣም ብዙ ናቸው። በገጠር አካባቢ ያሉት ልጆች ናቸው ያመጡት። ያ ማለት ምንድን ነው? ያ ቢኖር ጠቃሚ ነው። ስራቸውን ያቀለዋል፣ የመረዳት ፍጥነቱን ይጨምረዋል። ነገር ግን እንዳያውቁ በፍጹም አይከለክላቸውም ማለት ነው። ተጨማሪ ጊዜ ይጠይቃቸዋል ማለት ነው። ደረጃውን በማሻሻል የሚያልፈውም አሁን ለምሳሌ ወደ 78 ፐርሰንቱ ግማሽና እዚያ በላይ ያመጡ አስራሁት። እኛ ግን ብናሻሽለው ኑሮ ደረጃውን ከፍ ብናደርገው ኑሮ መቶ ፐርሰንት ልናደርገው ነበር። የገባው ተማሪ የሚታሰበው እንደዚያ የገባው ተማሪ በሙሉ ወደ ዩኒቨርሲቲ ቢያንስ ግማሽና እዚያ በላይ ዩኒቨርሲቲ ላይ ይገቡ ይችላሉ። ግን ግማሽና እዚያ በላይ ሊያመጡ ይችሉ ነበር። በአማራ ክልል ከአምስት ሚሊዮን በላይ ተማሪዎች እንደሚገኙ ከዶክተር ይልቃር ጋር በነበረኝ ቆይታ ለመረዳት ችያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አድማጮች፣ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሐሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማ ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየውም መቅቤል ያበሮ፣ ስርጭታችንን በመሐንዲስነት ሲሰራ የነበረው ሱሌማን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።